በኦሮሚያ ክልል ቦረና ዞን ሞያሌ ከተማ ሸዋበር በተባለ የመኖሪያ መንደር መከላከያ ሰራዊት በፈጸመው ጥቃት አስር ሰዎች ሲሞቱ አስራ ሁለት ያህል የሚሆኑ ደግሞ የመቁሰል ጉዳት እንደደረሰባቸው ተገልጿል። ከተጎጂዎቹ አምስቱ ወደ አዋሳ ለከፍተኛ ሕክምና መላካቸውም ታውቋል። ከሟቾቹ መካከል ሕፃን ልጃቸውንና ነፍሰ ጡር ባለቤታቸውን ቤት ውስጥ ተው እንደወጡ የቀሩት የመዶሚጎ ትምህርት ቤት ርዕሰ መምህር አቶ ትማም ነጌሱ ይገኙበታል። ግድያውን ተከትሎ የአስቸኳይ ጊዜ ኮማንድ ፖስት ሴክሬታሪያት ተወካይ ሌትና ይገኛል። ጄኔራል ሐሰን ኢብራሂም በሰጡት መግለጫ የተሳሳተ መረጃ በመያዝ የተፈጠረ ግጭት ሲሉ ነበር ድርጊቱን የገለጹት። በድርጊቱ ተሳትፏል የተባለ የአንድ ሻለቃ ጦር ትጥቅ እንዲፈታ ተደርጎ አምስት አባላቱ በቁጥጥር ስር ውለው ምርመራ እየተደረገባቸውም ነው ብለዋል። በኦሮሚያ ክልላዊ መንግስት ፍትህ ቢሮ የኮሚኒኬሽን ጉዳዮች ኃላፊ የሆኑት አቶ ታየ ደንዳአ ይህን አባባል ህዝብን የመስደብ ያህል ነው ሲሉ ይተቻሉ። በጠራራ ፀሐይ ምንም ያልታጠቀ ህብረተሰብ ላይ በተሳሳተ መረጃ ነው ግድያው የተፈጸመው የሚለው ነገር ተቀባይነት እንደሌለው ነው። ቤት ውስጥ ቁጭ ብሎ ስራውን በሚሰራበት መንገድ ላይ የቀን ስራ የሚሰሩ ሰዎች ዝም ብሎ በጅምላ የሚተኮስበት ሁኔታ ምንም ነገር ያልታጠቀ ሰው በጠራራ ፀሐይ ኦነግ ነው እንደዚህ ነው የሚባለው ነገር ፈጽሞ ተቀባይነት የለውም። ሆን ተብሎ ህዝብ ላይ የተፈጸመ ወንጀል ነው፣ የጦር ወንጀልም ነው። እሱ ነገር ህብረተሰብ በሰላም ሱቅ በሚነግድበት፣ ምግብ ቤት ሆኖ ቁጭ ብሎ በሚበሉበት ቦታ ላይ ዝም ብሎ መተረየስ፣ ማርከፍከፍ ፈጽሞ እንደዛ ነው የሚያዝብል ነገር የለውም። የተፈጸመው በስህተት እንዳልሆነ ነው የምናምነው። ፈጽሞ ስህተት ሊሆን አይችልም። ስህተት ነው ማለት ራሱ ለህብረተሰቡ ስድብ ነው። እንደውም አንዳንድ ሰዎች ተንበርከክ ተብለው በተንበረከኩበት እንደተገደሉ መረጃዎች ያሳያሉ። ይሄ ፈጽሞ ስህተት አይደለም ማለት ዝም ብሎ እዛው ያሉ ሰዎች ያደረጉት ነው። ተንኮል መኖሩን የሚያሳይ ነገር ነው። በዛ አካባቢ በመከላከያ ሰራዊት የተፈጸመውን ጥቃት አሳዛኝ ሲሉ የገለጹት በኦሮሚያ ክልላዊ መንግስት ፍትህ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታየ ደንድአ ድርጊቱን ፈጻሚዎች ብቻ ሳይሆኑ ትእዛዝ አስተላላፊዎቹ የኮማንድ ፖስትና የመከላከያ ሰራዊት ኃላፊዎቹ ጭምር በህግ ተጠያቂ ሊሆኑ ይገባልም ብለዋል። ከጥቃቱ በኋላ የአስቸኳይ ጊዜ አዋጁ አስፈጻሚ አካል ኮማንድ ፖስት የኢትዮጵያን ድንበር አቋርጠው የገቡ የኦነግ ታጣቂዎችን ለመቆጣጠርና ለመደምሰስ በስፍራው ግዳጅ ላይ ተሰማርቶ የነበረው የመከላከያ ሰራዊት የተሳሳተ መረጃ ይዞ ባደረገው እንቅስቃሴ በአካባቢው ሰላማዊ ሰዎች ላይ በስህተት ጉዳት አድርሷል ሲል በመንግስት መገናኛ ብዙሃን ገልጿል። የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ ግን ህዝብ በብዛት በሚኖርበት የሞያሌ ከተማ የተከሰተው ጥቃት ከኦነግ እንቅስቃሴ ጋር አንዳችም ግንኙነት እንደሌለውን የሚያስረዱት በአሁኑ ወቅት ችግሩን ለማረጋጋት ከሀገር ሽማግሌዎች፣ ከተለያዩ የህብረተሰብ ክፍሎች ና ከቄሮ አባላት ጋር ውይይት ተካሂዶ መግባባት ላይ መደረሱንም ከንቲባው ጨምረው ገልጸዋል። ትላንት አጠቃላይ ህብረተሰቡ ከዞኑ የተለያዩ ወረዳዎች የመጣ የተለያዩ የህብረተሰብ አካላት ቀብሩ ላይ ሲሳተፉ ነው የዋሉት። ከዚያ በኋላ ዛሬ ደግሞ ከዞን የመጡ የዞን አመራሮች ከተለያየ ህብረተሰብ ጋር ከቄሮ ጋር ከሀገር ሽማግሌዎች ጋር ከመዋጥሩ ጋር ብዙ የሚረጋጋበትን ሁኔታ ና ያለውን ችግር ውይይት ላይ ነው ያለ ነው ኦልሞስ እስካሁን ሲደረግ ነበረው ውይይት ከሞላ ጎደል ስምምነት ላይ እየተደረሰ ያለበት እና ይህን ችግር ፈጠረ የተባለው አካል ትላንት በተስማማነው መሰረት ለህግ የሚቀርብበት ሁኔታ ነው እየተመቻቸ ያለው። አሁን ያለው ሁኔታ በተወሰነ መልኩ እንቅስቃሴ ቢኖርም አሁንም ላይ ሸዋበር አርባላ የሚባሉ ቀበሌዎች እና ከዛ የሚያዋስኑ ቀበሌዎች ጋር ተያይዞ ያለው ህዝቡ ሸሽቶ ማዶ ያለበት ሁኔታ ነው ያለው እና ይሄ ቤተሰብ ዋስትና አግኝቶ ወደ ቀዬው የሚመለስበት ሁኔታ ነው እየተፈጠረ ያለ። በኦሮሚያ ክልል ቦረና ዞን ሞያሌ ከተማ የመከላከያ ሰራዊት በንጹሐን ዜጎች ላይ ግድያ ከፈጸመ በኋላ የደህንነት ስጋት ያደረባቸው በሺዎች የሚገመቱ የጫሙቅ ሸዋበርና አርበሌ ቀበሌ ነዋሪዎች መኖሪያ ቀያቸውን ለቀው ወደ አጎራባች ሴሺ ሞያሌ ከተማ መሰደዳቸው ተገልጿል።